ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ማክሰኞ ጥር 11 2013 ዓ ም ዛሬ የጥምቀት በዓል በመላው ኢትዮጵያ ተከብሮ ውሏል። ከኢትዮጵያ ውጭም ኢትዮጵያውያን የእምነቱ ተከታዮች ባሉባቸው የተለያዩ አካባቢዎች በመከበር ላይ ነው። በዓሉን ለምታከብረው አድማጮቻችን እንኳን በሰላም አደረሳችሁ። በአዲስ አበባ በባህር ዳር በደሴ በመቀሌና እንዲሁም በሐረርና በድሬዳዋ ያለውን በዓል አከባበር በየአካባቢዎቹ ያሉት ዘጋቢዎቻችን ያስቃኙናል። ዩናይትድ ስቴትስ ለመጪው አራት ዓመታት የሚመሯትን 46ኛውን ፕሬዚዳንቷን ተመራጩን ፕሬዚዳንት ጆ ባይደንን ነገረቡ በሚካሄደው የበዓለ ሲመት ሥነ ሥርዓት ታከብራለች። ኮቪድ-19 የፈጠረውን የሰዎችን እንቅስቃሴና መሰባሰብ የገደበ እንዲሁም የፕሬዝዳንት ትራምፕ ደጋፊ የሆኑ ሁከተኞች በቅርቡ በዩናይትድ ስቴትስ ምክር ቤት ያደረሱትን የኃይል ጥቃት ተከትሎ የተፈጠረ የጸጥታ ስጋት በጠየቀው ጥብቅ የጸጥታ አጠባበቅ ውስጥ ሥነ ሥርዓቱ የሚካሄደው። በሥነ ሥርዓቱ ሂደት ላይ የሚያተኩር የቅድመ ግምገማ ዝግጅት ይዘናል። ጤና ይስጥልኝ። እንደምን አመሻችሁ። ክብራትና ክብራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከእለቱ ዋና አዘጋጅ ሰለሞን አባትና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ አካባቢዎች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን በቅድሚያ ግን የሰዓቱን የዓለም ዜና ጤና ስጥልኝ እንደምናመሻችው አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የትግራይ ክልል በተካሄደው ውጊያ መሀል የተጠመዱ በሺዎች የተቆጠሩ ኤርትራውያን ስደተኞች በአጣዳፊ የምግብና ሌሎችም መሰረታዊ አቅርቦቶችና አገልግሎቶች ችግር ላይ መሆናቸውን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። ሊሳ ሽላይን ከጂኒቫ ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርበዋለች። የተባበሩት መንግስታት ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር በተደጋጋሚ ካቀረበው ጥያቄ በኋላ ትግራይ ውስጥ ወደሚገኙት ኤርትራውያን ስደተኞች ወደ ተጠለሉባቸው ማይ አይኒና አዲ ሀሩሽ ሰፈሮች ለአንድ ጊዜ ብቻ መዝለቅ እንዲችል ከኢትዮጵያ መንግስት ፍቃድ ማግኘቱን አስታውቋል። ወደ መጠለያዎቹ የሄዱት የረዴት ሰራተኞች ስደተኞቹ የሚገኙበት ሁኔታ እጅግ አሳሳቢ መሆኑንና ፈጣን ሰብአዊ እርዳታ ሊደርስላቸው እንደሚገባ የኮሚሽነሩ ቃል አቀባይ ባበር ባሎች ዛሬ ለጋዜጠኞች ተናግረዋል። ስደተኞቹ ከሁለት ወራት በላይ ለሆነ ጊዜ ከማንኛውም አቅርቦት ተቋርጠው ቆይተዋል። የውሃ መሳቢያ ፓምፖቹ ያለ ነዳጅ ስለማይሰሩ ለመጠጥ ለምግብ ማብሰያና ለመታጠብ በአቅራቢያቸው የምትገኝ ወንዝ ውሃ ለመጠቀም በመገደዳቸው ተቅማጥን ለመሳሰሉ የጤና ችግሮች ተጋልጠዋል። ለስደተኞቹ ከሁለት ወራት በበለጠ ጊዜ ውስጥ እርዳታ የደረሳቸው ከአንድ ወር በፊት ለአንድ ጊዜ ብቻ እንዲገባ ተፈቅዶለት በነበረው የዓለም የምግብ መርሃ ግብር ደብልዩ ኤፍፒ እንደነበረም ባሎች ገልጸው ሁለተኛውን ዙር እደላ ለማከናወን እየተዘጋጁ መሆናቸውን አመልክተዋል። ጦርነቱ ከመጀመሩ በፊት በሁለቱ ሰፈሮች ውስጥ የነበሩት ኤርትራውያን ስደተኞች ሀምሳ ሺህ እንደነበሩ የጠቆሙት የኮሚሽነሩ ቃል አቀባይ ወደ ሰፈሮቹ ዘልቆ የነበረ አንድ የመንግስታቱ ድርጅት ሰራተኛ በመጀመሪያው ዙር እርዳታ ያከፋፈሉት ለ25 ሺህ ሰው እንደነበር ማስታወቃቸውን ተናግረዋል። የቀሩት ጦርነቱን በመፍራት ሸሽተው ሊሆን እንደሚችልም ባሎች ተናግረዋል። ስደተኞቹ ጦርነቱ በቀጥታ ባይደርስባቸውም በተለያዩ የታጠቁ ቡድኖች ማስፈራራትና ወከባ ይደርስባቸው እንደነበረ ለባልደረቦቻችን ነግረዋቸዋል። እነዚያ ታጣቂዎች በየሌሊቱ ወደ ሰፈሮቻቸው እየገቡ ስለሚዘርፏቸው የደህንነት ስጋታቸው የበረታ እንደሆነም ነግረውናል። ከጦርነቱ በፊት ትግራይ ውስጥ 96 ሺህ ኤርትራውያን ስደተኞች በአራት ሰፈሮች ውስጥ ተጠልለው የነበረ መሆኑን ባሎች አስታውሰው፣ የኢትዮጵያ መንግስት በስተ ሰሜን ወደሚገኙት ሺመልባና ህጻስ ሰፈሮች ማለፍ መከልከሉንም አመልክተዋል። በእነዚያ ሰፈሮች ላይ ብዙ ጉዳት እንደደረሰና ስደተኞቹ መበተናቸውን የሚጠቁሙ መረጃዎች ለዩኤንኤችሲአር እየደረሱ መሆኑንም ባሮች ገልጸዋል። ከሁሉም በላይ የሚያስጨንቃቸው ግን ስደተኞች እየተጠለፉ ወደ ኤርትራ በግዳጅ እንዲመለሱና ሕይወታቸው አደጋ ላይ እንዲወድቅ የመደረጉ ወሬ እንደሆነ የኮሚሽነሩ ቃል አቀባይ ተናግረዋል። አመሰግናለሁ ስመኝሽ። የዩጋንዳ ተቃዋሚ መሪ ሮበርት ኪያጉላኒ ቦቢ ዋይን የሀገሪቱ የልማት አጋሮች በሰፊው በህገወጥ አድራጎት የተወረሰ ላለው ባለፈው ሳምንት የተካሄደው ፕሬዝደንታዊ ምርጫ ውጤት እውቅና እንዳይሰጡ አሳሰበ። ቦቢ ዋይን ለቪኦኤ በተለይ በሰጠው ቃለ መጠይቅ ፓርቲው ምርጫው መጭበርበሩን የሚያረጋግጡ ማስረጃዎች አሉት ብሏል። የሀገሪቱ የጦር ሰራዊት ድምፅ መስጫ ሳጥኖችን በመምረጫ ካርድ አጭቋል፣ ሙሴቪኒን ምረጡ እያለ መራጮችን አስገድዷል ሲልም አክሏል። የምርጫ ኮሚሽኑ ፕሬዝዳንት ዮዌሪ ሙሴቪኒ 58 ነጥብ 6 ቦቢ ዋይን 34 ነጥብ 8 ከመቶ ድምፅ አግኝተዋል ብሎ አውጇል። ቦቢ ዋይን የምርጫ ሂደቱን የተቆጣጠረው የምርጫ ኮሚሽኑ አይደለም የጦር ኃይሉ ነው ሲል ከሷል። ኮሚሽኑ በበኩሉ ፍርድ ቤቶች የሚቀርቡ አቤቱታዎችን በሙሉ ተቀብለው ያደምጣሉ ማቅረብ ነው ብለዋል። የኮቪድ-19 ክትባት በከበርቴና በድሃ ሀገሮች መካከል የተመጣጠነ ክፍፍል አለመኖሩ በዓለም ዙሪያ የወረርሽኙን ዕድሜ ሊያራዝመው እንደሚችል የዓለም የጤና ድርጅት አስጠነቀቀ። የድርጅቱ ዋና ዲሬክተር ዶክተር ቴድሮስ አድሃኖም ትናንትና በተከፈተውና ለአንድ ሳምንት በሚዘልቀው የድርጅቱ የሥራ አስፈጻሚ ቦርድ ስብሰባ መክፈቻ ላይ ይህንኑ ማስጠንቀቂያ ሰጥተዋል። ከጂኒቫ ሊሳሽ ላይን ያጠነቀረችውን ዘገባ ሶሎሞን አባተ ያቀርበዋል። ኮሮና ቫይረስ በተከሰተ ከአንድ ዓመት ባነሰ ጊዜ ክትባት መገኘቱን እጅግ አስገራሚ የሳይንስ ስኬት ነው ብለውታል የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ነው። ይሁን እንጂ ከበርቴዎቹ ሀገሮች ለድሆቹ ምንም ሳያስተርፉ ክትባቱን ሁሉ እየጠራረጉ መግዛትና አንቀው መያዛቸው ወረርሽኙን ፈጥኖ በመቆጣጠር ተስፋ ላይ አደጋ እንዲያንዣብብ አድርጓል ሲሉ አስጠንቅቀዋል። እስካሁን ቢያንስ በ49 የበለጸጉ አገሮች ውስጥ ከ39 ሚሊዮን በላይ ክትባት ተሰጥቷል። በሌላ በኩል ግን በአንዲት ድሃ አገር ውስጥ የተሰጠው 25 ነጠላ ክትባት ብቻ ነው I million, I I she, I I <laughs> channel, 25 ሚሊዮን አይደለም 25 ሺህ አይደለም 25 ብቻ ነው የምላችሁ። የዛሬ ዘጠኝ ዓመት ገደማ በመንግስታቱ ድርጅት የተፈጠረውና ኮቫክስ በሚል ምኅፃር የሚጠራው ጥምረት ክትባቱን ሁሉም ሀገሮች በተመጣጠነ ሁኔታ እንዲያገኙ ለማድረግ የታሰበ ነበር። ጥምረቱ ሁለት ቢሊየን ነጠላ ክትባቶችን እስካሁን ማሰባሰብ የቻለ ሲሆን፣ ሌላ አንድ ቢሊየን የማግኘት ትልምም አለው ክትባቱን በመጪው የአውሮፓ ወር ፌብርዋሪ አጋማሽ ወይም በየካቲት የመጀመሪያ ሳምንት መጨረሻ አካባቢ ለድሆቹ ሀገሮች ለማድረስ ተይዞ የነበረው እቅድ ባለጠጎቹ ሀገሮች ከዚያ የተመጣጠነ ክፍፍል ሀሳብ እያፈገፈጉ በመሆናቸው ሊስተጓጎል እንደሚችል ተናግረዋል። የዓለም የጤና ድርጅት ዋና ዳይሬክተር፣ ያለውን ሁኔታ እንዳለ መግለጽ እፈልጋለሁ። ዓለም እጅግ አደገኛ በሆነ የሞራል ውድቀት አፋፍ ላይ ትገኛለች። ይህ ውድቀት ደግሞ በዓለም እጅግ ድሀ በሆኑ አገሮች ውስጥ ሕይወቶችና ማህበረሰቦችን ያስከፍለናል። እንዲህ አይነቱ እኔ ልቅደም አይነት አካሄድ ራስን የሚጎዳ መሆኑንም ዋና ዳይሬክተሩ ጠቁመዋል። ከበርቴዎቹ ድሆቹን ችላ ቢሉ በውድ የሚከፍሉት መዘዝ ይጠብቃቸዋል ሲሉም አስጠንቅቀዋል። ዶክተር ቴድሮስ አድሃኖም አክለውም እንዲህ አይነቱ ቸልተኛነት የወረርሽኙን እድሜ እንደሚያራዝም፣ የቫይረሱን መዛመት ለመከላከል የሚጣሉ እገዳዎችም በብዙዎች ላይ ሰብአዊና ምጣኔ ሀብታዊ መከራን እንደሚያበዙ አሳስበዋል። አመሰግናለሁ ሰሎሞን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ተመራጮቹ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና ምክትል ፕሬዚደንታቸው ካመላ ሃሪስ ነገረቡ ረቡ ቃለ መሐላቸውን ይፈጽማሉ። ጆ ባይደንና ካመላ ሃሪስ ዛሬ በበዓለ ሲመታቸው ዋዜማ በዋሽንግተን በሚካሄድ ስነ ስርዓት በኮቪድ-19 ምክንያት ህይወታቸውን ላጡ 400 ሺህ አሜሪካውያን አክብሮታቸውን የሚገልጹበት ስነ ስርዓት ተዘጋጅቷል። ባለቤቶቻቸው ጂል ባይደን እና ደግ ኢምሆፍም በዚሁ የመታሰቢያ ዝግጅት ላይ የሚገኙ ሲሆን ተመራጮቹ ጆ ባይደን እና ካመላ ሃሪስ ነገ ቃለ መሐላቸውን ከሚፈጽሙበት ከዩናይትድ ስቴትስ ምክር ቤት ህንፃ ከካፒቶል ትይዩ ከፕሬዝደንት አብርሃም ሊንከን መታሰቢያ ሐውልት በስተ ምስራቅ በሚገኘው ሊንከን ሜሞሪያል ሪፍሌክቲንግ ፑል የሚባለው ግዙፍ የውሃ ገንዳ ዙሪያ ለሰለባዎቹ መታሰቢያ 400 መብራቶችን ያበራሉ። ይህ ስነ ስርዓት በሚከናወንበት በዚያው ሰዓት የኒውዮርኩን ኤምፓየር ስቴት ህንፃ ጨምሮ በሌሎችም በሀገሪቱ ዙሪያ ባሉ ታሪካዊ ስፍራዎች ተመሳሳይ መብራቶች ይለኮሳሉ ተብሏል። መቶች የሚቆጠሩ ከተሞች፣ ብሔረሰቦችና ማህበረሰቦችም የብሔራዊ አንድነት መግለጫ ስነስርዓቶችን እንደሚያከናውኑ የጆ ባይደን በዓለ ሲመት ኮሚቴ አመልክቷል። ባይደንና ሃሪስ የኮቪድ 19ን ጉዳይ ያስተዳደራቸው ከፍተኛ ትኩረት እንደሚያደርጉ አስታውቀዋል። በመጀመሪያዎቹ 100 ያስተዳደራቸው ቀናት 100 ሚሊዮን ሰዎች እንዲከተቡ፣ በወረርሽኙ ምክንያት የኢኮኖሚ ጉዳት ላይ ላሉ ሰዎች ድጋፍ ለማድረግም እቅድ አውጥተዋል። ይህ በዚህ እንዳለ በዩናይትድ ስቴትስ የመወሰኛ ምክር ቤት ተመራጩ ፕሬዝደንት ባይደን ላቀረቧቸው እጩ ተሿሚ ባለስልጣናት የሹመት ማጽደቂያ ሂደት በዛሬው ዕለት ይጀመራል። ነገ ለሚከናወነው የተመራጮቹ በዓለ ሲመት የሀገሪቱ የደህንነት ባለስልጣናት አስፈላጊውን ሁሉ የጥንቃቄ እርምጃዎችን እየወሰዱ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት ታየን ለሰዓቱ የዓለም ዜና አመሰግናለሁ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው ማክሰኞ ጥር 11 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ የጥምቀት በዓል ዛሬ በኢትዮጵያ የተለያዩ አካባቢዎች ተከብሮ ውሏል ከኢትዮጵያ ውጭም ኢትዮጵያውያን የእምነቱ ተከታዮች ባሉባቸው የተለያዩ አካባቢዎች በተመሳሳይ በመከበር ላይ ነው በዓሉን ለምታከብረው አድማጮቻችን በድጋሚ እንኳን በሰላም አደረሳችሁ በተለያዩ የኢትዮጵያ አካባቢዎች ያለውን የበዓሉን አከባበር ሁኔታ የተመለከቱ ዝግጅቶች ቆየት ብለን እናቀርባለን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ዩናይትድ ስቴትስ ነገረቡ በአውሮፓውያኑ የቀን አቆጣጠር ጥር ሃያ የቀጣዩን ፕሬዚዳንቷን ጆ ባይደንን በዓለ ሲመት በዋሽንግተን ዲሲ ታከናውናለች። ስነ ስርዓቱ የሚከናወነው በቅርቡ በዩናይትድ ስቴትስ ምክር ቤት ህንፃ ላይ በተሰናባቹ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች የተፈጸመው የአመፅ ጥቃት በተካሄደበት ወቅት ነው። አሜሪካውያን ከዚህም ለባሰ ነገር የተዘጋጁ ቢሆንም አንድነታቸውን ለመጠበቅ ግን ተስፋ አድርገዋል። በባይደን ባለ ስሜት ላይ ይህ እምነት በዋናነት እንደሚንጸባረቅም ተነግሯል። የአሜሪካ ድምፁን ማይክ ኦ ሱሊቫን ዘገባ ና እንዲሁም የፖለቲካ ተንታኙን ፕሮፌሰር ጌታቸው መታፈሪያን በማነጋገር ደረጀ ደስታ ተከታዩን አሰናድተዋል። በአገሪቱ እጅግ አስፈላጊ ለሆነው ና በየአራት ዓመቱ አንዴ ለሚደረገው የወግ ስነ ስርዓት እጅግ ከፍተኛ የሆነ ጥበቃ ተዘጋጅተዋል። ዋሽንግተን ከእርስ በርሱ ጦርነት ወዲህ እንዲህ አይነቱን የሰራዊት ብዛት አይታ አታውቅም። ባለፈው ሳምንት የዩናይትድ ስቴትስ ተወካዮች ምክር ቤት ተሰናባቹ ፕሬዚደንት ዶናልድ ትራምፕ እንዲከሰሱ ውሳኔ አሳልፏል። በዚህ መካከል የመጪው ፕሬዚደንት ጆ ባይደን የነገው በዓለ ሲመት የተባበረች አሜሪካን መፍጠር ዋነኛ ግቡ ማድረጉ ቀላል ይሆንለት ይሆን የሚል ጥያቄ አስነስቷል። ከፖሊስ በተጨማሪ እስከ 25 ሺህ የሚደርሱ የብሔራዊ ዘብ ወታደሮች ለጥበቃው ተጠርተዋል። የቀድሞ የምክር ቤት ጥበቃ ፖሊስ ኃላፊ የነበሩት ቴረንስ ጌይነር ለአሜሪካ ድምፅ ሲናገሩ የጥበቃው ሁኔታ አስተማማኝ ነው ብለዋል። ከዚህ ዘመቻ የተወሰነውን ክፍል እመራ በነበረበት ወቅት ይህ ዕቅድ ለአንድ ዓመት ያክል ሲካሄድ ነበረ። የጸጥታና ደህንነት አገልግሎት ሠራተኞችን እንዲሁም ከኤፍቢአይ እና ከምክር ቤቱ ፖሊሶች የተውጣጡትን ኃይሎች ለማገዝ ወደ አምስት ሺህ የሚሆኑ ሕግ አስከባሪዎች በአካባቢው ካሉ ወረዳዎች ይመጣሉ። የሚቀጥለው የዩናይትድ ስቴትስ ፕሬዚደንት በዓለ ሲመት ያለምንም ችግር እንደሚካሄድ ሙሉ እምነት አለኝ። ደህንነቱ የተጠበቀ ሲባል የኮቪድ ወረርሽኙም አካላዊ ርቀትን ይመለከታል። አብዛኛው ስነ ስርዓት የሚካሄደው በድረገጽ ነው። ስነ ስርዓቱም የሚያጋፍረው ቶም ሃንክስ የተባለው አዝናኝ ባለሙያ ሲሆን ድምጻውያኑ ሌዲ ጋጋና ጀኒፈር ሎፔዝም ይጫወታሉ። እንደ ወትሮው ባንዲራ ይዘው ለሚመጡ በመቶ ሺዎች ለሚቆጠሩ ሰዎች ግን ዋሽንግተን በአብዛኛው ዝግ ትሆናለች። በተለያዩ ሀምሳ የአሜሪካ ክፍለ ግዛቶች ዋና ከተሞችም ተቃውሞ ስለሚኖር ተጨማሪ ጥበቃ እንደሚኖር ተገምቷል። በቅርቡ የተሰበሰበው የህዝብ አስተያየት ድምፅ እንደሚያሳየው አንድ ሶስተኛ የሚሆኑት አሜሪካውያን በሚቀጥሉት ቀናት ውስጥ ሁከት ሊነሳ ይችላል ብለው እንደሚሰጉ ገልጸዋል። ካሮላይን የተባሉት አንዲት አሜሪካዊት ሴት ውጥረቱ የተባባሰው ለአገሪቱ ጥያቄዎች ሁሌም መልስ መስጠት በማይፈልጉ ፖለቲከኞች ነው ይላሉ። ሰዎች ብዙ ጊዜ እንወክለዋለን ከሚሉት ማህበረሰብ ጨርሰው የተነጠሉ ይመስለኛል። ስለዚህ ግንኙነቱ የተበጠሰ ይመስለኛል። አውሮፕላን ውስጥ በበረራ አስተናጋጅነት አብረው የሚሰሩት ግን ደግሞ በፖለቲካ አቋም የማይስማሙት ሁለት ሴቶች ሎራና ሊንዳ እንዲህ ይላሉ። እኚህ ሎራ ናቸው። ቀኙን የሚከተሉ ሰዎች ወደ ቀኝ ርቀው ሄደዋል። ወደ ግራ ያዘመሙትም ወደ ግራው መንገድ ርቀው የሄዱ ይመስለኛል። ሊንዳም ከእሳቸው በመቀጠል እንዲህ ብለዋል። ከእሷ ጋር የምስማማበት ነገር ይህ ነው። እንደሚመስለኝ ቀኙ በጣም ቀኝ፣ ግራውም በጣም ግራ እየሆነ ሄዷል። ባይደን ከሚገጥሟቸው ፈተናዎች መካከል ጠባጫሪዋ ሰሜን ኮሪያ አንዷ ናት። በቅርቡ በአገሪቱ የመንግስት ቴሌቪዥን የታየው የጦር መሳሪያዎች ትዕይንታዊ ሰልፍ ይህንን ያሳያል። በአገር ውስጥ ደግሞ እየተባባሰ ያለው የኮቪድ-19 ወረርሽኝ እጅግ የበዛው የስራ አጥነትና የፖለቲካ ክፍፍሉም ይገኙበታል። የኮሌጅ ፕሮፌሰር የሆኑት አንዋር ሀቅ ስለዚህ ሲናገሩ እንዲህ ይላሉ። ከሀገር ውስጥ ፈተናዎች መካከል እየበዛ ያለው የኮቪድ ወረርሽኝ ከፍተኛ የስራ አጥነትና የፖለቲካ ክፍፍል ይገኙበታል። ብዙዎቹ አገራዊ አንድነት እንዲፈጠር ተስፋ ያደርጋሉ። የፖለቲካ ተንታኝ የሆኑት ፕሮፌሰር ጌታቸው መታፈሪያ በነገው እለት የሚካሄደው በአለሲመት እስከዛሬ ከነበሩት በአለሲመቶች በምን በምን መልኮች እንደሚለዩ እንደሚከተለው አስረድተውናል። እግዚአብሔር ይስጥልኝ። መጀመሪያ እንኳን ለባህለ ጥምቀቱ ለእናንተና ለአድማጮቻችሁ ክርስትና ተከታዮች እንኳን ደረሳችሁ እላለሁ። እንግዲህ የነገው በአለሲመቱ ካለፉት በጣም በጣም የተለየ ነው። አንደኛ ጆ ባይደን ይህንን ስነ ስርዓት የሚያካሂዱት ከተለመደው ውጪ የቀድሞ ፕሬዚዳንት አጠገባቸው ከኋላቸው ቁጭ ብለው እንኳን መጣህ ብለው እንደዚሁም ደግሞ ወደ ዋይት ሀውስ ጋብዟቸው ሲገቡ እንኳን ደህና መጡ ብለው መቀበል ያ ዘያ የነበረ ሁኔታ አሁን ያልነበረ ነው። ይህ አዲስ ነገር ነው። ሁለተኛ፣ ትልቁ ነገር ጆ ባይደንን ሲመት ከሌላው የተለየ የሚያደርገው አሜሪካ በጣም የተከፋፈለች አገር መሆኗን ነው የሚያሳየው። እና ትራምፕ አገሪቷን ከፋፍለው እኛና እነሱ በማለት የተከፋፈለች ሀገር ነው ፕሬዝዳንት ጆ ባይደን ከነገ በኋላ የሚቀበሏት ሀገር። ይህንን ደግሞ ሁኔታ ቁልጭ አድርጎ የሚያሳየው በነገው በባለሲመቱ ላይ ለመጀመሪያ ጊዜ ወጣት ልጅ የሀያ ሁለት አመት ልጅ አማንዳ ጎርማን የምትባል የሎስ አንጀለስ ልጅ ግጥም ታሰማለች። ይሄኛውም አሜሪካ ኢዝ ሜሲ አሜሪካ የተጨመላለቀች አገር ነች ብላ ስለ ዴሞክራሲ ውድቀቱ እንዴት አድርጋ አገሪቷ እንደተበላሸች የምታሳይ ቁልጭ አድርጎ ስዕላዊ ገለጻ የሚያደርግ ታሰማለች ተብሎ ይጠበቃል እና በአጠቃላይ አገሪቷ በጣም የቆሰለች የደማች አገር ነው ጆ ባይደን የሚወርሷት። ይህ እንግዲህ ልዩ በጣም ልዩ ልዩ የሚያደርጋት ነው። ሁለተኛ ደግሞ ሀገሪቷ በበሽታ በዚህ በኮቪድ አስራ ዘጠኝ ህዝቡ ያለቀበት ያለፈው ፕሬዚዳንት ችላ ያለበት እና ይሄ በሽታ አይደለም ደጉንፋን ይሄዳል ብሎ ሲያላግጥ የነበረ ያንን የተቀበሉ ይሆናሉ። እዳውን የተቀበሉ ውዝፉን የተቀበሉ ይሆናሉ። ሌላ ደግሞ በመጨረሻ ኢኮኖሚው ደግሞ በጣም ተዳክሟል። ብዙ ሰዎች ጾም አዳሪ ሆነዋል። መንገድ ዳር አዳሪ ሆነዋል። በተለይ ደግሞ ጥቁሮች የተጎዱበት ሁኔታ ነው ያለው። ከሁሉ ከሁሉ ደግሞ ይህንን ባለሲመት ልዩ የሚያደርገው ከአገር ወጣ ብሎ ደግሞ በአለም ሀገር የአሜሪካ ታላቅ ሀገር የምትታየ ሀገር ወድቃ በሁሉም ሀገር ወድቃ የተመልሳ መንሰራራቷ ሁሉ በጣም አጠያቂ ላይ በሆነ ሁኔታ ላይ ነው የምትገኘው። እና ይህን የተጨመላለቀ ልጅቷ እንደምትለው አሜሪካ ሕዝብ ሜሲ እንደምትለው የተጨመላለቀ ሀገር ነው የወረሱት። ይሄ እንግዲህ ልዩ በጣም ልዩ ልዩ ያደርገዋል ብዬ አስባለሁ። ለዚህ የበቃችሁ አሜሪካ በምን ምክንያት ብለው ነው የሚያስቡት? ምንድን ነው መሰረታዊ ምክንያቱ ለዚህ ችግር? መቼም የተጠቃቀመ ጉዳይ ነው ወይስ በአንድ ጊዜ የተፈጠረ አጋጣሚ ነው? ሁለት አይነቶች አሉ። አንደኛ ከታሪክ ጀምሮ በተለይ እነኝህ ወገኛ የሆኑ ነጮች አክራሪዎች በብዛትም ያልተማሩ ጥላች አለባቸው፣ የዘረኝነት ጥላ እንትን አላቸው። የጥቁር ህዝብ ቁጥሩ መብዛቱ፣ የውጭ አገር ሰዎች መብዛታቸው በየአቅጣጫው ደግሞ ብቅ ብቅ ብለው በሀኪሙም በምኑ በምኑ ታዋቂ የሆኑ ሲሄዱ ይህ ካለማወቅ ካለማወቅ የተነሳ ጥላቻቸው እየገነፈለ እየገነፈለ የመጣና በዚህ ደግሞ በዓለማዊነት ግሎባላይዜሽን ምክንያት አገሪቷ እንደወደቀች እና አሜሪካ ፈርስተኛ ብቻንን የእግዚአብሔር ሰዎች ምሩቅ አገር ተብለን የምንገመት ወደቅ ብለው የሚያስቡ ከድሮ ጀምሮ የነበሩ ናቸው። አሁን ግን እየተጋጋለ መጣ። በዛ ላይ ደግሞ ይህን ክብሪት ደግሞ የጫረበት ዶናልድ ትራምፕ አሜሪካ ፈርስት አሜሪካ ብቻ በዓለም ላይ ይሄ የማይባልም ነገር ነው። ያ ዘረኝነቱን አባባሰው። እና ጥያቄ ለመለስ አንደኛ የቆየ ታሪክ ርዝርዛዥ አለ። ተዳፈን እንጂ አልጠፋም ዘረኝነት። ይሄ ሰውዬ ደግሞ ትራምፕ መጥቶ ያንን ቆሰቆሰው አጋጋለው እና በዚህ ምክንያት አሜሪካ ለሁለት ተከፈለች። በቀደም ለት ለምሳሌ ዛሬ ሁለት ሳምንት ካፒቶል ሂል ላይ የተደረገው ረብሻ ከራሳቸው ከወታደሮቹ ከጦር ኃይሎቹ ውስጥ ተደብቀው እዛ ሲያሴሩ የነበሩ እና ይህ ሁሉ እንግዲህ የቆየ የቆየ ስርዓቱ ውስጥ ተሰግስጎ የገቡ ዘረኞች፣ ጥላቻ ያላቸው እኛ ብቻ ነን የእግዚአብሔር ምሩጥ ሰዎች ዴስቲንድ ኔሽን ብለው ራሳቸው የሚያምኑ እነዚህ እነዚህ ሰዎች ናቸው እንግዲህ ነገሩን ያባባሱት። እንግዲህ በሁለት በኩል ለመግለጽ አንደኛ የቆየ ተዳፈነ እሳት ነበረ። አሁን ትራምፕ መጥቶ አባባሰው ይሄንን ዘረኝነትና አገሪቷን በሁለት ከፋፍሎ እንድትጨመላለቅ ልይቷ እንደምትለው አሜሪካ ኢዝ ሜሲ እንድትጨመላለቅ ያደረገው ይሄ ሁኔታ መስሎ ይታየኛል። ከፕሮፌሰር ጌታቸው መታፈሪያ ጋር ያደረግነውን ውይይት በሌላ ፕሮግራም ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ጦርነት በተካሄደባቸው የትግራይ ክልልና አዋሳኝ አካባቢዎች ያለው ሁኔታ ወደ ሰብአዊ ቀውስ ሊያመራ ይችላል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አሳሰበ። በጎንደር በዳንሻ እንዲሁም በትግራይ ክልል ደቡባዊ ዞን ጨርጨር ወረዳ የሚገኙ ሲቪሎችን ደህንነትና ከትግራይ ክልል የተፈናቀሉ ዜጎችን ሁኔታ የተመለከተው ኮሚሽኑ አስቸኳይ ሰብአዊ እርዳታና ድጋፍ ሊቀርብ ይገባል ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል። ኮሚሽኑ ከታህሳስ 6 እስከ ታህሳስ 11 2013 ዓመተ ምህረት በጎንደርና በዳንሻ ከተማዎች በመገኘት ከታህሳስ 22 እስከ ታህሳስ 27 2013 ዓመተ ምህረት ድረስ ደግሞ በትግራይ ክልል ደቡባዊ ዞን ጨርጨር ወዳ ወልጋና ቢሶበር መንደሮች በመጓዝ የመንግስትና መንግስታዊ አካላትን፣ ተጎጂዎችና ሌሎች የሚመለከታቸውን አካላት በማነጋገር ያደረገውን የምርመራና የክትትል ሪፖርት ይፋ አድርጓል። ኢሰማኮ ምርመራ አካሄድኩባቸው ባላቸው በዳንሻ በኡምራ በብሶበርና በውልጋ ከተሞች ጦርነቱ በስቪል ሰዎች ላይ የሞትና አካላዊ ጉዳት ማስከተሉን አረጋግጧል። በሪፖርቱ ላይ ማብራሪያ እንዲሰጡ ቪኦኤ የጠየቃቸው የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አማካሪ ወይዘሪት አልባብ ተስፋዬ ጦርነቱ በተካሄደባቸው በዳንሻ በኡመራ በቢሶብር እና በኡልጋ አካባቢዎች ያለ ሁኔታ ወደ ሰብአዊ ቀውስ ሊያመረ እንደሚችል ተናግረዋል። ሄደን ባየናቸው ቦታዎች ያለውን ሁኔታ የሚገልጽ ሪፖርት ነው። ከሱም ጋር ተያይዞ ደግሞ እርዳታ በጣም አሳሳቢ እና አስጊ ሁኔታ ላይ እንደሆነ እና ለሚመለከታቸው አካላት ኢትዮጵያውያኖችን እንዳለ እርዳታ እንድናደርግ እንድናገዝ የሚ ፍ የሚያደርግ ሪፖርት ነው። ጥቅል ሀሳቡን ስናይ ወይም መደምደሚያው በቂ እርዳታ የተሰጠ አይደለም የሚል ነው ወይስ ጨርሶ ሰብአዊ ድጋፍ የተደረገ አይደለም ማለት ነው? በአካባቢው እኛ በሄድንባቸው ቦታዎች ያየነው መሰረታዊ አገልግሎቶች ለምሳሌ ውሃ፣ መብራት እዚ አይነት ንትኖች የሉም ያለውነው ሁኔታ ለማሳየት እንደገና ደግሞ ተጠናክረን እንዲሰራና ሪቪውም እንዲያደርግ እነዚህ ሰርቪሶች ሪቪውም እንዲያደርጉ ነው። በሁመራ የመከላከያ ሰራዊትና የአማራ ልዩ ሀይል አባላትን ጨምሮ ዘጠና አራት ሰዎች በጨርጨር ወረዳ ደግሞ ሰላሳ አንድ ስብሎች እንደተገደሉ ሪፖርቱ የገለ ሲሆን ወይዘሪት ታለባ ብሄንን ተናግሯል። በሁመራ ላይ ያለን መረጃ ሲቪሎችን ሞተዋል፣ የኢትዮጵያ መከላከያም ሞተዋል፣ የትግራይ ልዩ ሀይል ሰው ብዙ ሰዎች ሞተዋል፣ ግን ሲቪሎችንም ጨምሮ ማለት ነው። በተለይ ቀበሌ ሁለት የሚባለው አካባቢ ሲቪሎች ጉዳት ደርሶባቸዋል። በስንጣሪ ዳንሻ ላይ ሲቪሎችን ሞተዋል የሚባል መረጃ እየደረሰን ነው። በእርግጠኝነት አሁን ኮንፈርም ልናደርግ አንችልም፣ ቁጥሩን ግን። እንደዛ የሚባል መረጃ አለ። ጊዜያዊ አስተዳደሪዎችም የደረሰን መረጃ ነው ይሄ በቢሶበር ና ኡላጋ ላይ ካዥዋሊቲዎቹ የጠቀስናቸው ሰላሳ አንድ ካጆቲ ሲቪሎች ናቸው። በውጊያ ውስጥ የሞቱ ሰዎች ናቸው። በውጊያ ተሳታፊ ነበሩ ማለት ነው። በውጊያ የሞቱ ሲባል አይ ተሳታፊ አልነበሩም። ግን ያው ውጊያው ከተማ ውስጥ ሶሪ መንደር ናት፣ መንደሮች ውስጥ የነበረ ስለሆነ ከቤትም ውስጥ ተኮስ ነበረ እና በመሀል ላይ ሰዎች እንደሞቱ ነው የሰማ ነው። ምርመራ በተደረገባቸው አራት ከተሞች ለሰብአዊ ቀውስ ሊጋለጡ የሚችሉ ዜጎችን መጠን ለቪኦኤ ገልጸዋል። ማጆሪቲው ውሀ የለውም ፍርሃት የለውም። በቂ የምግብ አቅርቦት የለውም። ሆስፒታሉ ሰራተኞች እራሳቸው በቂ ምግብ የላቸውም። ሁመራ ላይ እዛ ነዋሪ ለሆኑት ሰዎች እርዳታ እንደሚያስፈልጋቸው ነው የሚገባ ነው። እኛ በአጠቃላይ የዳንሻም ትንሽ ሻል ይላል፣ ግን ብዙ ደግሞ ከሁመራም ከዳንሻም የተፈናቀሉ ሰዎች አሉ። እንደ እንደጠቀስኩት ነው። በአጠቃላይ አማራ ክልል ውስጥ ከትግራይ የተፈናቀሉት ሰባ ሶስት ሺ ነው እና ብዙ ሰው ነው። በጣም ከፍ ያለ ሰው፣ እርዳታ ያስፈልጋል። እነዚህ አራቱ ከተሞች ላይ ዝርፊያ ወንጀልም እንደነበር ንብረት ማውደም ችግሮች እንደነበሩ ያሳያል። እና ዝርፊያውን ማን ነው የሚፈጽም የነበረው ወይ ማን ነው የፈጸመው? ባለን መረጃ ሁመራ ውስጥ የተፈጸመው ወንጀል በተለያዩ አካላቶች ናቸው፣ ኢንክሉዲንግ ሚሊተሪ ወይም ልዩ ኃይል ሚሊሻ፣ እንደዚህ አይነት ስፔት አድርገዋል ነው የሚባለው። በዳንሻ ውስጥ ደህና ነው። እያስፈራ ያለው ብሔር ተኮር ሀራስመንት ወይም ኢንቲሚዴሽን ነው። እንደዚህ አይነት ፍርሃት አለ። በዛም ምክንያት ደግሞ የተሰደዱ ሰዎች አሉ። ከዛ በዲሶበር ና ውላጋ ያው ሪፖርቱ ላይ እንደጠቀስ ነው መጀመሪያ ላይ ብዙ ዝርፊያ እንደነበረ ነው። በማን እንደተፈጸመ አይታወቅም። ሁመራን በተመለከተ እንደ አጋጣሚ ሆኖ እኔም በስራ ምክንያት ቆይቻ ያለ ሁመራ አካባቢ ና የአካባቢ ነዋሪዎችም የከተማ ነዋሪዎችም አነጋግሪያቸው ነበረ። ለእነ ምንድነው ያሉኝ ዝርፊያ እንደነበር ነግረውኛል። በዝርፊያ ውስጥ ደግሞ ተሳተፉ ያሉት የእናንተ ሪፖርት ላይ እንደሚያሳየው ፋኖ የሚባል የአማራ ተወላጅ የሆኑ ወጣቶች እንደሆኑና አንዳንድ ውስን የሆኑ የአማራ ልዩ ኃይሎችም እንዳሉበት ነግሮኛል። አሁን ግን የእናንተ ሪፖርት ላይ እንዳየሁት የአገር መከላከያ ሰራዊትና የኤሪትራ ወታደሮችም እንዳሉበት ያሳያል። እና ምን ነበረ ማረጋገጫችሁ በዚህ ጉዳይ? ስላስተካከልከኝም አመሰግናለሁ። ፋኖን መንሽን ማድረግ ነበረብኝ መጀመሪያ በዋነኝነት አኪዩዝ እየተደረገ ያለው ፋኖ ኢንቮልቭድ ነው ተብሎ ነው። ግን ያው እኛም እንደሰማነው ደግሞ የሲቪል ልብስ የለበሰ ሰው ሲዘር ሲታይ ጀነራሊ ፋኖ ነው ተብሎ ኮንክሉድ እንደሚደረግ ነው። ይህኛውም አለ የመከላከያ ጀነራሊ ያለን መረጃ በጣም ወል ቢሄቭድ እንደሆኑ ወይም እንደሚጠብቁ ነው። መከላከያ እየሰማ ነው። የተወሰኑ የመከላከያ አባላትም ግን እንደተሳተፉ ሰምተናል። ኤርትራም ወታደሮች እንደዛው አሉ በሚል ነው ወይስ ምንድን ነው ማረጋገጫው ነው ጥያቄ? ይቅርታ አልባ ያው ሶርሳችንን አንጠቅስም ብዙ ጊዜ ጊዜ ለሴፍቲም ጉዳይ መረጃ የምናቀርበው ሪላየብል ወይም ታማኝ ከሆኑ ምንጮች ነው። ብዙ ጊዜ የምናቀርበው እርግጠኛም ሳንሆን አናቀርብም። ምርመራውና ክትትሉ በተካሄደባቸው አካባቢዎች ያለው የጸጥታ ሁኔታ የነዋሪዎችም ሆነ ከትግራይ ክልል ወደ አዋሳኝ አካባቢዎች የተፈናቀሉ ሰዎች ሰብአዊ እርዳታ ፍላጎት እንዲጨምርና የመቋቋም አቅማቸው በአስከፊ ሁኔታ እንዲፈተን ማድረጉን የኢሰማኮን ዋና ኮሚሽነር ዶክተር ዳንኤል በቀለን ጠቅሶ መግለጫው ገልጧል። የኮሚሽኑ ምርመራ ቡድን የጎበኟቸው ተጎጂዎች በአብዛኛው በአካባቢ ነዋሪዎች ብቻ እርዳታ የተደረገላቸው መሆኑም በሪፖርቱ የተመላከተ ሲሆን በሲቪል ሰዎች ላይ የደረሰው ጉዳት የሚመለከታቸውን አካላት ከፍተኛና አፋጣኝ ርብርብ የሚጠይቅ ነው በማለት ገልጿል። በተጨማሪም የኮሚሽኑ ባለሙያዎች ከጥር 2013 ዓ.ም ጀምሮ ለተጨማሪ ዙር የመስክ ምልከታ ወደ መቀለ ከተማና ሌሎች የትግራይ ክልል አካባቢዎች በመንቀሳቀስ በግጭት ምክንያት የተፈጠረውን የሰብአዊ ቀውስና የሰብአዊ መብት ጉዳዮችን ምርመራ በማድረግ ላይ የሚገኝ ሲሆን ስራው እንደተጠናቀቀ ተጨማሪ ሪፖርቱን ይፋ የሚያደርግ መሆኑን የኮሚሽኑ መግለጫ አክሎ አሳውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ደረጀን ለዘገባው አመሰግናለሁ። የጥምቀት በዓል በተለያዩ የኢትዮጵያ አካባቢዎች በመከበር ላይ ነው። የአሜሪካ ድምፅ ዘጋቢዎች በአዲስ አበባ፣ በባህር ዳር በደሴ በመቀሌ እንዲሁም በሐረር እና በድሬዳዋ ያለውን የበዓሉን አከባበር ሁኔታ ተዘዋውሮ ተመልክተዋል። ከአዲስ አበባ ነው የምንነሳው። የኮቪድ-19 ወረርሽኝ ከተከሰተ ወዲህ የአደባባይ እንቅስቃሴ ላይ ገደብ ሳይጣል በዓል ሲከበር የዘንድሮ የጥምቀት በዓል የመጀመሪያው ሆኗል። በበዓሉ ላይ ቁጥሩ እጅግ የበዛ ነው የተባለ ምዕመን መገኘትን ጠቅሳ በጃን ሜዳ የተከናወነውን ስነስርዓት የተከታተለችው ፀሐይ ዳምጦ ባጠናቀረችው ዘገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ሕዝቡ በመተሳሰብና በመረዳዳት አንድነቱን እንዲያጠናክር ያሳሰቡበትን እንዲሁም የዛሬው የጥምቀት በዓል አከባበር በሰላም መጠናቀቁን ከገለጸው የፌዴራል ፖሊስ ኮሚሽን ያገኘችውን ጨምራ እንዲህ አቀናብረዋለች። የዘንድሮ የጥምቀት በዓል በድምቀት ይከበር እንጂ የአሜሪካ ድምፅ ያነጋገራቸው የበዓሉ ታዳሚዎች ሰው ኮሮና ቫይረስን ችላ ማለቱን ተናግሯል። ጥንቃቄ እየተደረገ መሆኑንም እየነገሩን አሉ። የዘንድሮ የጥምቀት በዓል ለየት የሚያደርገው ነገር አምና ኮቪድ አስራ ዘጠኝ የሚባለው በሽታ አልነበረም። ዘንድሮ ግን ይሄ ኮቪድ-19 በሽታ መጥቶ በሀገራችን በጣም ከባድ ጉዳት እያደረሰ ነው። ሰው እንደ አምናው ጥንቃቄ አድርጎ አመት በዓሉን እያከበረ ነው። ላኪሮት አበውን ለኢየሱስ ሴፉ እባላለሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የአዲስ አበባ ሀገረ ስብከት የካህናት አስተዳደር ዋና ክፍል ኃላፊ ነኝ። በተለይ ዘንድሮ ኮረና ነው። በዚህ ኮረና እንደዚህ መሆን ከቻለ ኮረናው ሲጠፋ ደግሞ እንዴት መድመቅ እንደሚችል ማየት እንችላለን። አገራችን በእርግጥ ኮረና ወደዚህ ሀገር መጣ ሲባል ያው እምነቷ ወደ እግዚአብሔር መጨው ነውና እንደሌላው እንደ ኃይል የላትም፣ እንደሌላ በጀት የላትም፣ እንደሌላ ብዙ ቴክኖሎጂ የላትም። ነገር ግን ቴክኖሎጂዋ ሀብቷ፣ ጉልበቷ ሁሉ ፈጣሪ ስለሆነ ሁሉም በየቤተ እምነቱ ሆነው ወደ ጸሎት ነው የሄደው። ዛሬ የጸሎቱም ውጤት ነው ኢትዮጵያውያን የተባለልን ያህል ያላለቁት የተባለልን የተገመተልን ያህል ያልሞቱት አሁንም ደግሞ ህዝቡ ወደ ፈጣሪው እየተመለሰ እንዲ ታጅበው እንዲ ሲታይ በጣም ደስ ይላልና በዓለ ጥምቀቱ ከሃይማኖታዊነቱ ባሻገር ማህበራዊ ትስስርን በሚያጠናክር ሁኔታ መቀራረብን፣ መታረቅን፣ ይቅር መባባልን፣ አብሮ መዘመርንና ማመዝገንን፣ መብላት መጠጣትንና በፍቅር መታየትን የያዘ መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ አስረድቷል። ጥምቀታችን ባለፈው ዓመት በዩኔስኮ ለመመዝገብ እንደበቃ ይታወሳል። የቀደሙት አባቶች ይህንን በዓል ሲያከብሩ ከሃይማኖቱ ባሻገር የማህበራዊ ትስስሩ በሚያጠናክር ሁኔታ አብሮነትንና አንድነትን በሚያጎራ አግባብ ስለገነቡት በዓሉ እጅግ ተወዳጅና ተናፋቂ እንደሆነ ደመሆን አስችሎታል። በዓሉ አሳታፊ እንደመሆኑ መጠን የብዙ ባህሎች እና የምስጋና ዘይቤዎች በልዩ ልዩ ቋንቋ ሲቀርቡ ከደስታ፣ ከአድናቆት፣ ከፍቅር፣ ከሰላም እና ከመከባበር ያለፈ ሌላ እንከን የማይታይበት አስደናቂ በዓል በመሆኑ የሀገራችን በዓለ ጥምቀት አከባበር ልዩ ሆኖ ይገኛል። ከሃይማኖት የመነጨው ይህ ማህበራዊ እሴት ኢትዮጵያውያን ሁላችንም በሚገባ ልንንከባከበውና ልንጠቀምበት ይገባል። ፓትርያርኩ አክለው ሰው ራሱን ከኤችአይቪ ኤድስና ዓለምን እያናወጠ ካለ ኮሮና ቫይረስ ወረርሽኝ እንዲጠብቅም መክሯል። በበርካታ ዓመታት የህዝባችን ጤና ጠንቅ ሆኖ የቆየው የኤች አይ ቪ ኤድስ በሽታ አሁንም ህዝባችንን በተለይም ወጣት ልጆቻችንን እያጠቃ እንደሆነ እየተሰማ ነው። በመሆኑም ይህንን በሽታ ለመከላከል አንድ ለአንድ በመተማመን መጠበቅ የሚለውን የቅዱስ ወንጌል አስተምህሮ ከሁሉም አማራጭ በላይ አስተማማኝ መከላከያ ስለሆነ ህዝቡም ይህንን በመቀበልና በማክበር ከኤች አይ ቪ ኤድስ በሽታ ራሱን እንዲጠብቅ በእግዚአብሔር ስም እንመክራለን። በበሽታው ተይዘው የሚገኙ ወገኖችም በሐኪም የታዘዘላቸውን መድኃኒት በሰዓቱ እንዲወስዱ፣ ጸበል ሲጠመቁም ሳያቋርጡ ሁለቱንም አንድ ላይ እንዲወስዱ አጥብቀን እንመክራለን። በመጨረሻም ህዝበ ክርስቲያኑ ይህንን በዓለ ጥምቀት ሲያከብ ዓለማችንንና ሀገራችንን ከባድ ስጋት ላይ የጣለው የኮሮና ቫይረስ እንዳያጠቃው ሁሉም ከፍተኛ ጥንቃቄ እንዲያደርግ አባታዊ መልእክታችንን እናስተላልፋለን። የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ክብረ በዓሉ ላይ ተገኝተው ባስተላለፉት መልእክት ዛሬ በታላቅ ድምቀት የሚከበረው የጥምቀት በዓል በዩኔስኮ በዓለም በማይዳሰስ ወካይ ቅርጽነት የተመዘገበ መሆኑን አስታውሷል። ኢትዮጵያውያን እንደ ሰርገኛ ጤፍ ናቸው፣ አይለያዩም፣ መሰረተ ጠንካራ ጥምረት ነው ያላቸው ሲሉ የአዲስ አበባ ምክትል ከንቲባ አዳነች አቤቤ የአብሮነትና መተሳሰብ መጠንከር እንዳለበት መልእክት አስተላልፏል። ህዝቦችን የምታኖር ለኢትዮጵያ ብቻ ሳይሆን ልዩ ልዩ ዜግነት ላላቸው የዓለም ህዝቦችም መኖሪያ መሆን ችላለች። ስለዚህ ለሁላችንም ትበቃናለች። ጠርዝ ለጠርዝ ቆመን ሀገር መገንባት፣ እግዚአብሔርን ማምለክ፣ በዓልን ማክበር አንችልም። በአንድ ነገር ልዩነት ቢኖረንም በሌላው እንተሳሰራለን፣ አንድነት አለን እኛ ኢትዮጵያውያን ልንለያየ አንችልም። ስለዚህ በመከባበር መንፈስ መቀራረብ አለብን ከእግዚአብሔርም ከሰውም። ያኔ በሰላም እንኖራለን፣ ያኔ አንገዳደልም፣ ያኔ አንጠፋፋም፣ ያኔ አንጨካከንም። እውነተኛው ማንነታችንም ይሄ ነው። የዘንድሮው የጥምቀት በዓል አዲስ አበባ ውስጥም ሆነ በመላው ሀገሪቱ ያለ ምንም የጸጥታ ችግር መካሄዱንና መፈጸሙን የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምጽ ገልጿል። ፌዴራል ፖሊስና የክልል ፖሊስ፣ የአዲስ አበባ፣ የድሬዳዋ እና ሌሎች የጸጥታ አካላት በጋራ ባደረጉ የተቀናጀ ሰላም እና ጸጥታን የመጠበቅ ስራ ላይ የተሰማሩት ኃይሎች ከህብረተሰቡ ጋር ባደረጉት ጠንከር ያለ ዝግጅትና ጥበቃ በሁሉም ቦታ በተደረገው ምንም በሀገር አቀፍ ደረጃ ምንም የተፈጠረ የፀጥታ ችግር የለም። በዓሉ በሁሉም በሀገራችን በጎንደር፣ በጅማ፣ በሁሉም በባሌ፣ በሁሉም አካባቢ ጠቅላላ በሀገራችን በአዲስ አበባም ጭምር በሰላም በደመቀ ሁኔታ ተጠናቋል። በአዲስ አበባ ጃን ሜዳ በተከበረው የጥምቀት በዓል ላይ በርካታ ቁጥር ያላቸው ታዳሚዎች የኮቪድ አስራ ዘጠኝ መከላከያ ፕሮቶኮልን አለማሟላታቸውንና ያፍና የአፍንጫ መሸፈኛ ያላደረጉ፣ ያለመቀራረብን መመሪያ ያልተከተሉ እጅግ የበዛ ቁጥር ያላቸው ሰዎችን አይቻለው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ትግራይ እንሻገር። የመቀሌውን ስነ ስርዓት የተከታተለውን ዘጋቢያችን ሙልጌታ አጽባሃን በስልኩ መስመር አግኝተነዋል። ሰላም ሙልጌታ፣ እንኳን ለበዓለ ጥምቀቱ በሰላም አደረሰ። ሰላም አሉላ፣ እንኳን አብሮ አደረሰን። ሙሉጌታ ለመሆኑ የዛሬው የጥምቀት በዓል አከባበር ምን ይመስላል? እንዴት ነው ጥምቀት በመቀለ እየተከበረ ያለው? የኢየሱስ ክርስቶስ የጥምቀት በዓል ሁሌም በየዓመቱ መቀለ ከተማ ላይ ሶት ንጉስ ተብሎ በሚታወቀ ቦታ ነበረ በድምቀት የሚከበረው። ዘንድሮ ግን በዓሉ በአደባባይ ሳይከበር ውሏል። ከመቀለ ሀገረ ስብከት ያገኘሁት መረጃ እንደሚያሳየው በአሁኑ ጊዜ ባለው የጸጥታ ሁኔታ መሆኑ ነው። በአደባባይ ሳይከበር የዋለው የመቀለ የጥምቀት በዓል ማለት ነው። በተጨማሪም በትግራይ ክልል በአሁኑ ጊዜ ባለው የአስቸኳይ ጊዜ አዋጅ አለን በማታ መንቀሳቀስ እየተከለከለ ነው። በአዋጅ መሰረት አማኞቹ ደግሞ በዋዜማው አስር ጥር አስር ላይ ሁሌም ታቦት አሳጅበው ወደ ጥምቀተ ባህር የሚከበርበት ወደ ፈንግስ ብሎ የሚታወቅ ቦታ ከመቀለ ከተማ ከሁሉም አቅጣጫ ወደዛ ቦታ ተጉዘው በማታ ነበር ወደ የቤታቸው የሚመለሱት በሚመለሱበት ጊዜ ደግሞ ሰአትላፊ ስለሚመሽ ፍርሃ ግብሩ ተሰርዟል የሚል ነው ከመቀለ ሀገረ ስብከት ያገኘሁት መረጃ የሚያመላክተው በዚህ መሰረት ደግሞ በየአጥቢያ ቤተክርስቲያኑ በየቤተክርስቲያኑ ሁሉም አብያተ ክርስቲያናት የጥምቀት በዓል በየቦታቸው እንዲያከብሩ እንደተደረገ ካለው የጸጥታ አንጻር መሆኑን ነው የሰማሁት። በመቀለ ከተማ ዳግማዊ ጽዮን ቅድስት ማርያም አብሀውሲ የተባለ ቤተክርስቲያን በዓሉን ምን ይመስላል በሚል እዛ ህጅም የበዓሉን አከባበር ተመልክተን ምዕመናን፣ የሰንበት ትምህርት ቤት የተማሪዎች፣ ካህናትን ሲሳተፉ አይቻለሁ። በጥምቀት የሚመለከቱ መዝሙሮችን ሲዘምሩ ተነቁቻለሁ። በበዓሉ ያገኘኋት ብርክቲ ንጉሠ እየተባለች እያመቱ በሰፍ ንጉስ ባህረ ጥምቀት በዓሉን በድምቀት ስታሰብር መቆየቷን የነገረችኝ ዘንድሮ በአጥቢያው ቤተክርስቲያን ብቻ መከበሩ ድምቀት እንዲቀንስ ማድረጉ ነው እየተናገረችው ሰላም እንዲሰፍንም ደግሞ ምኞቷን ገልጻለች ብርክቲም። ሌላው በመቀለ ከተማ ተዘዋውሬ ከተመለከትኳቸው የጥምቀት በዓል አከባበር በጥርሃርያም ቅዱስ ገብርኤል ቤተክርስቲያን ነበር። በዓሉ በሰላም እንዲያልቅ የአካባቢ ወጣቶች በጸጥታ የመጠበቅ ስራ ሲፈጽሙ ነው የተመለከትኩት። ዳዊት ጠቅመልሳን የተባለ ወጣት እንዳነጋገርኩት ካለው ወቅታዊ ሁኔታ አንጻር ወጣቶች በበጎ ፍቃድ ተሰባስበው ጸጥታ እየጠበቁ እንዳሳለፉት ነው የነገረኝ። በመቐለ ከተማ በዘንድሮ የሁለት ሺ አስራ ሶስት የጥምቀት በዓል የአገር ቤተክርስቲያን የጸሎት ምሕላ መዝሙር በማካሄድ በመጨረሻ ደግሞ የተባረከውን የጥምቀት ውሀ ወደ አማኞች በመርጨት ነው። በተመልከትኳቸው የቤተክርስቲያኖች እየተፈጸሙ በዓሉ በዓሉ በአደባባይ ሳይከበር በእዛ ቤተክርስቲያኖች ብቻ ሲከበር ነው የዋለው። መልካም ከመቀሌ ውጭ ያለውንስ የማወቅ የመረዳት እድል አግኝተ ሆን በቅርብ በሚገኙ ከተሞች ምን ይመስል ይሆን ያወቅ የተረዳው ነገር አለ? ፍልክ የሚሰራባቸው አካባቢዎች እየሞከርኩት ወደ ራያ አካባቢ ወደ ጨጭር አካባቢ የሚባል ራያ ደውዬ ነበር እዛ አካባቢ በጠዋቱ እንቅስቃሴ እንደነበረ ጠዋቱ ቶሎ እታዎቹ የተመለሰበት እንቅስቃሴ ታቦት ወጥቶ ወደ ማደሪያው ሄዶ አድሮ ተመልሶ ደግሞ ወደ ቤተክርስቲያኑ የተመለሰበት ሁኔታ ነበረ ብለውኛል። ማይጨው አካባቢ ባህሉ እንደተከበረ ሰምቻለሁ። ሌሎች የትግራይ አካባቢዎች ግን በአሁኑ ጊዜ ካለው ስልክ የሚሰራባቸው አካባቢዎች እኔ እስከማቀው ና ካለኝ ድረስ መቀለ፣ እንዲሁም ወደ ራያ አካባቢ፣ በተጨማሪም ወደ ምዕራብ ሙራ አካባቢ ነው ስልክ የሚሰራው በክልሉ ሌሎች አካባቢዎች ያሉበት ሁኔታ ለማወቅ አስቸጋሪ ነው ያለው። መልካም ሙልጌታ። ቀደም ብለህ በመቀሌ የሚገኙ ወጣቶች በዓሉ በሰላም እንዲያልፍ በገዛ ፈቃዳቸው ተሰባስበው ጸጥታ የማስከበር ስራ ውስጥ መሳተፋቸውን ገልጸህልኝ ነበረ። በአጠቃላይስ በአካባቢ ያለው የጸጥታ ሁኔታ ምን ይመስላል? የኑሮ ሁኔታ የሰው የዕለት ውሎና አመሻሽ ባለፈው በዚህ ጉዳይ ላይ አውርተንበት ነበረ። ብዙም አዲስ የሚባል የለውም። መቀለ ከተማ ላይ የዕለት ተዕለት እንቅስቃሴው ህዝቡ የቶክስ ድምፅ እየሰማ አይደለም። በአሁኑ ጊዜ የባንክ የመብራት፣ የስልክ አገልግሎቶች ተጀምረዋል። ትራንስፖርትም ወደ አንዳንድ አካባቢዎች አንዳንድ ጊዜ ይከፈታሉ፣ አንዳንድ ጊዜ ይዘጋሉ። እኔ ከተማ ውጭ ወደ ሌሎች አካባቢዎች እንቀሳቅሼ መስራት የሚችልበት እድል ብዙም የለኝም። መልካም ሙልጌታ ጽፈሃ፣ የመቀሌን እና አካባቢውን የጥምቀት በዓል አከባበር አስመልክቶ ነው ያገኘንህ። መልካም በዓል እንዲሆንልህ እመኛለሁ። አመሰግናለሁ። ሙልጌታ አመሰግናለሁ። ሁሉላ መልካም በዓል። አድማጮች፣ ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ይወስድናል። የድሬዳዋው ዘጋቢያችን አዲስ ቸኩር ነው የተከታተለው። አዲስ፣ ስነ ስርዓቶቹ በተካሄዱባቸው አካባቢዎች አግኝቶ ያነጋገራቸው ምዕመናን ባለፈው ዓመት በድሬዳዋና ሐረር ተከስቶ የነበረውን ጥፋት የሚያስረሳ ትብብርና ወንድማማችነት አይተናል ማለታቸውን ጠቅሶ ነው ተከታዩን ያደረሰ ነው። በድሬዳዋ በሐረርና በጅጅጋ ከተሞች የከተራና ጥምቀት በዓል በድምቀትና በሰላም ተከብረዋል። በ2011 እና 2012 ዓ ም በነበሩት ሁለት የጥምቀት በዓላት ግጭቶችን ላስተናገደችው ድሬዳዋ ይህ ምዕመናንን ያስደሰተ ነበር። የድሬዳዋ ደብረ ምህረት ቅዱስ ሚካኤል ካቴድራል የመጽሐፍ መምህር የሆኑት መጋቢ አዲስ መምህር በቃሉ ደስታቸውን ከገለጹት መካከል ናቸው። የዘንድሮ የጥምቀት በዓል እጅግ በጣም ደስ የሚል የኢትዮጵያ ቤተክርስቲያን ጎልታ የምትታይበት ትልቅ በዓል ነው። ይልቁንም ዘንድሮ ሰላሙ ተረጋግቶ በተለይ በከተማችን ጸጥታው በደንብ የተረጋጋ ነው። በዓሉም በድምቀት የተከበረበት አመት ነው። ድሬዳዋን የዘንድሮን የጥምቀት በዓል ልዩ የሚያደርገው በጣም የመስተዳደሩ አካላት ያደረጉት ቀና አስተሳሰብ፣ ትልቁ መናኸሪያ ተፈቅዶ እዛው ታቦታቱ መናኸሪያው ላይ ወጥተው ህዝቡ ደስ ብሎት በልዩ ሁኔታ ክብሮ ህዝቡ ትልቅ በረከት የተቀበለበትና ደስታውን ወሰን የለውም ደስታውና በጣም ደስ ብሎት ያከበረበት ዓመት ነው ዘንድሮ። ለታቦታቱ ማደሪያ የተመረጠው መናሪያ በማጽዳትና በከተራው እለትም ለምእመናን የታሸገ ውሃ በማደል በኩል የቀፌራ አካባቢ ሙስሊሞች ጉልህ አስተዋጽኦ እንደነበራቸው ቪኦ ተመልክቷል። መጋቤ ሐዲስ መምህር በቃሉም ይህንኑ ያረጋግጣሉ። ያለው የሀገሪቱ ገጽታ ይሄ ነው። ድሮ ያቆዩን አባቶቻችን በሰላም ተቻችሎ ሙስሊሙ ከክርስቲያኑ፣ ክርስቲያኑ ከሙስሊሙ አንድ ላይ ሆኖ በቃ ሰው መሆን ብቻ ነው በቂ ነው። እጅግ በጣም ደስ ያሰኝ ነበር የዘንድሮ የጥምቀት በዓል ወጣቱ ሙስሊሙ፣ ክርስቲያኑ ተባብሮ ባህረ ጥምቀቱን መናኸሪያውን ስናጸዳ ሙስሊሞችም ነበሩ። ወንድሞች በትራንስፖርት ያግዙ የነበሩት ሙስሊሞች ናቸው እና በጣም ይሄን ነበር እኛ የምንፈልገው። ቪኦኤ ያናገረው የድሬዳዋ ምዕመንም ተመሳሳይ ሀሳብ ነው ያለው። ድሮ እንግዲህ አሁን ያሉት ነገሮች ጥሩ ይመስላሉ እና እስካሁን ድረስ ሰላም ነው። እግዚአብሔር የተመሰገነ ይሁን። እንደ በፊቶቹ አይደሉም። አሁን ሁላችንም እየተሳሰብን ነው። አሁን አንድ መሆናችን እየገባን ያለን ይመስለኛል። አሁን እስካሁን ድረስ 哆了。 በሀረርና በጅጅጋ በዓሉ በሰላም መከበሩን ያገኘ ነው መረጃ ያመለክታል። ባለፈው ዓመት ባህረር የከተራና ጥምቀት በዓል አከባበር ላይ ተፈጥሮ የነበረው ግጭት የበዓል አከባበሩን ያስተጓጎለ፣ ከሁለቱም ወገኖች በርካታ ንብረት ያወደመ፣ እንዲሁም በርካታ የከተማ ነዋሪዎችንም ከመኖሪያቸው ያፈናቀለ ነበር። የዘንድሮ አከባበር ግን እንደዛ አልነበረም። የክልሉ ርዕሰ መስተዳድር አቶ ወርዲን በድሪው ዋና አስተባባሪ በሆኑበትና አብዛኛው ሙስሊም በተሳተፉበት ዘመቻ የጥምቀተ ባህሩን ማደሪያ በማጽዳት የተጀመረው የቅድመ ዝግጅት ስራ በአመራሮቹ ገለጻ ብቁ የጸጥታ ዝግጅትም የተደረገበት ነበር። በዓሉም ያለምንም የጸጥታ ችግር በድምቀት ተከብሯል። ይህን አስመልክቶ ለመገናኛ ብዙኃን መግለጫ የሰጡት የምስራቅ ሐረርጌና የሶማሌ ክልል ሀገረ ስብከት ሊቀ ጳጳስና የሲኖዶስ አባል ብፁዕ አቡነ መቃሪዮስም የሀረሪና ኦሮሚያ ክልልን እንዲሁም ህዝበ ሙስሊሙን አመስግነዋል። በምስራቅ ሐረርጌና በሀረር ከተማ የመጀመሪያ በዓል ነው ማለት ይቻላል። ሰላም የሰፈነበት፣ ፍቅር የሰፈነበት ሙስሉምና ክርስቲያን በፍቅር ያከበረበት ቀን ስለሆነ ለሀረሪ ክልላዊ መንግስትና ለኦሮሚያ ክልል መስተዳድር ያለኝን አክብሮት ለመግለጽ እፈልጋለሁ። ፍቅርን፣ ሰላምን፣ አንድነትን ሐረር የሰላም ከተማ ናት። የፍቅር ከተማ ናት። የአንድነት ከተማ ናት። በመላው ዓለም ዙሪያ ያላችሁ ሐረር የሰላም ከተማ ሆናለችና እንኳን ደስታ አላችሁ። ላለሁ ለሐረር ክልላዊ መንግስት ለኦሮሚያ ክልላዊ መንግሥት የከበረ መስጋናዬን እንድታቀርቡልኝ በእግዚአብሔር ስም አቀርባለሁ። ሀገራችን ሰላም እንደሆኑ እንፈልጋለን። በተለይ ሐረርን ሰላም ስላደረጋችኋት ከልብ ነው የምናመሰግነው። ከዚህ የበለጠ የለም። ሙስልሙ ክርስቲያኑ በፍቅር የኖረበት አገር ነው። እኛም ለሙስልሞቹ የመርዳት ኃላፍነት አለብን። ሁሉ ነገር ለሚደረገው እነሱ ለሚጠይቁ ጥያቄ ከጎናቸው ነን እነሱ ከኛ ከጎናችን እንደሆኑ እኛ ከጎናችን እንደሆናለን። በሶማሌ ክልል ጅጅጋ ከተማ በዓሉ በሰላምና በድምቀት መከበሩ ነው የከተማ ነዋሪዎች የገለጹልን። ባለፈው ዓመት የጥምቀት አከባበሩን በድሬዳዋና ባህረን እንደነበረው ለመረበሽ ተሞክሮ በክልሉ የጸጥታ ኃይል እንደከሸፈ ያስታወሱት የክልሉ ነዋሪዎች፣ በዘንድሮ አካባበር ግን ምንም አይነት የጸጥታ ስጋት አለማጋጠሙን የገለጹልን። በቆራሄ ዞን ቀብሪዳር ከተማ የስራ ጉብኝት ላይ የሚገኙት የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሀመድ ካሉበት ሆኖ ለመገናኛ ብዙሃን በላኩት የመልካም ምኞት መግለጫ ህብረተሰቡ መጨናነቅን በመቀነስ ለኮሮና ቫይረስ ስርጭት መንስኤ እንዳይሆን መክረዋል። የሰላምና የመተሳሰብ አስፈላጊነትንም በመልእክታቸው አጉልተዋል። ይሁንና በጅጅጋም ሆነ ባህረርና ድሬዳዋ ከተሞች የነበረው አከባበር ኮቪድ-19 መኖሩን የረሳ የሚመስል ነበር። በትላንትና ዕለት የድሬዳዋ አስተዳደር ከጠዋት ጀምሮ የድምጽ ማጉያ በተገጠመለት ተሽከርካሪ በከተማ በመዘዋወር ህዝበ ክርስቲያኑ ማስክ ለብሶ እንዲወጣ ቅስቀሳ ቢያደርግም እንደታሰበው ግን አልሆነም። በፖለቲከኞች በሃይማኖት መሪዎችም ሆነ በአብዛኛው ምእመን የተደጋገመው ሀሳብ ግን በሃይማኖትና በብሄር ተከፋፍሎ መጋጨቱ ያስከፍለውን ዋጋ ግምት ውስጥ በማስገባት የምስራቅ ኢትዮጵያ ቀድሞ የሚታወቁበትን የፍቅርና የምትተሳሰብ ስማቸውን ለመመለስ ጥረት ማድረግ እንዳለባቸው ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የዛሬውን የጥምቀት በዓል አከባበር አስመልክቶ። የመጨረሻው ቅንብር ደግሞ ከአስመራ የደረሰን ነው። የዘንድሮ የጥምቀት በዓል የኮሮና ቫይረስን ወረርሽኝ ታሳቢ ባደረገ መልኩ ቁጥራቸው የተወሰነ ብፁሃን ጳጳሳትና የሃይማኖት አባቶች ብቻ በተገኙበት ዛሬ ጥር 11 በአስመራ ከተማ በጥምቀተ ባህር በድምቀት ተከብረዋል ይለናል የአስመራው ዘጋቢያችን ብርሃነ በርሄ። በሥነ ሥርዓቱም የተለያዩ የሃይማኖት ክንዋኔዎች መካሄዳቸውን የጥምቀት በዓል ሚስጥረ ስላሴ የተገለጸበትና የሰው ልጆች ኃጢአት የነጻበት ነው ሲሉ በዓሉን አስመልክተው ትምህርት የሰጡት መምህር ስምዖን በየነ መናገራቸውን ጠቅሶ ለአሜሪካ ድምፅ አስተያየታቸውን የሰጡ የበዓሉ ተሳታፊዎችን በየበኩላቸው የጥምቀት በዓል ትህትናና ፍቅር የምንማርበት በዓል ነው ማለታቸውን ገልጧል። ወደ ዘገባው። በኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታላላቅ ከሚባሉት የአደባባይ በዓላት አንዱ የሆነው የጥምቀት በዓል ዛሬ ጥር አስራ አንድ በአስመራ ጥምቀተ ባህር በድምቀት ተከብሯል። የዘንድሮ የጥምቀት በዓል የኮሮና ወረርሽኝ ስርጭትን ለመከላከል ብፁዓን ጳጳሳትና የሃይማኖት አባቶች ብቻ በተገኙበት ስነ ስርዓት ነው የተከበረው። ዛሬ ጠዋት የርዕሰ አድባራት ደብረ ጽዮን ቅድስተ ማርያም ቤተ ክርስቲያን ታቦት የሁሉም የአስመራ ከተማ ገዳማትና ደብራትን በመወከል በሃይማኖት አባቶች ታጅቦ ወደ ጥምቀተ ባህር ከገባ በኋላ የተለያዩ ሃይማኖታዊ ስርዓቶች ተከናውነዋል። በዓሉን አስመልክተው ትምህርት የሰጡት መምህር ስምዖን በየነ የጥምቀት በዓል የሰው ልጆች ኃጢአት የጸዳበት ቀን ነው ብለዋል። ይህ ዕለት እዚ ምስጢረ ሥላሴ ዝተፈጸመሉ ምስጢረ ሥላሴ ዝተገለጸሉ ዕለት ትኸውን እንከሎ ሥጋ ደውነት ዝረሓቀሉ ካብ ማእፈልና ኃጢያት ዝረሓቀሉ መጽሓፍ ዕዳና ተደምሰሰሉን ይህ በዓል ምስጢረ ሥላሴ የተገለጸበትና ከሥጋና ነፍሰ ደዌ እንዲሁም ኃጢአት ከመካከላችን የተፋቀበትና ዕዳችን የተሰረዘበት ዕለት ስለሆነች ነው ቤተ ክርስቲያን የምታከብረው፣ ብለዋል። በመጨረሻም ጥምቀተ ባሕሩ በብፁዓን ጳጳሳት በአራቱም ማዕዘናት ተባርኮ ከተረጨ በኋላ በዓሉ ተፈጽሟል። በበዓሉ ተገኝተው ለቪኦኤ አስተያየታቸውን የሰጡት ተሳታፊዎች በበኩላቸው በዓሉ ሃይማኖታዊ ስርዓቱን ጠብቆ መከበሩን ገልጸዋል። ፍሊድ በለንዲ ማለት ምስቲ ደሎ ኩነታት ናይ ኮሮናን ግን ብውሑድ ቁፅሪ ፅቡቅ ቁሩብሽ ልብለካ እዩ ግን ደስ ዝለካ በቃ ሁሉ ትጋባ ተካይዲ እዩ የዛሬ ዓመት በዓል በኮሮና ቫይረስ ምክንያት በጥቂት ተሳታፊዎች ብቻ መከበሩ ትንሽ ቅር ቢያሰኝም ሃይማኖታዊ ስርዓቱን ጠብቆ መከበሩ በጣም ደስ ነው የሚለው ሁሉም ምዕመናን በያሉበት ሆነው ተከታትለውታል። እናቶችም በርቀት እልልታቸውን እያሰሙ በዓሉን አክብረውታል። በአጠቃላይ በዓሉ ባማረ ሁኔታ ነው የተከበረው በጣም ደስ ይላል ብላለች። ሌላው የበዓሉ ተሳታፊ በበኩሉ የጥምቀት በዓል ከኢየሱስ ክርስቶስ ትሕትናና ትዕግሥትን የምንማርበት በዓል ነው ብለዋል። እዚ በዓል ምስ ዝሓለፈ እኳ ቁርብ ፍሉይ እንተበለ እዚ ግን በዓል ከዓ ብጣዕሚ በቲ ኣገባብ ሰብ ርሓቕ ዘለዎ እናተጠቀመ ብጽቡቅ ብዕ ተባሂሉ በዓሉ በኮሮና ምክንያት ካለፉት ዓመታት የተለየ ቢሆንም የኮሮና ቫይረስ ጥንቃቄን በማድረግ በጥሩ ሁኔታ ነው የተከበረው። በበዓሉ ላይ በመገኘቴም በጣም ደስ ብሎኛል። በዓሉ ኢየሱስ ክርስቶስ ትሕትና፣ ፍቅርና ትዕግስትን እንድንማር ኣርኣያነቱን ያሳየበት ቀን ነው ብለዋል። በዚህ ዓመት በጥምቀት ዋዜማ ከተለያዩ ደብራትና ገዳማት የሚወጡ ታቦታት ወደ የጥምቀት ባሕር የሚያደርጉት የአዳር ጉዞና ሥነ ሥርዓት በኮሮና ቫይረስ ምክንያት አልተካሄደም። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አዲስ ቸኮልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭት ቀዳሚ ቅንብር ነው የምናልፈው። ድርጅቱ ከትምህርት ሚኒስቴር ከዩኒቨርስቲዎች፣ ከስራ ፈጣሪ ኮሚሽንና ከንግድና በጎ አድራጎት ድርጅቶች ጋር በመተባበር አሰሪና ወደፊት ሰራተኞች የሚሆኑትን ተመራቂ ተማሪዎች ለማገናኘት እንደሚሰራ ይገልጻል። ባለፈው ሳምንት ባቀረብነው የመጀመሪያው ክፍል ፕሮግራማችን ደረጃ ዳካም የተባለው ይሄው ድርጅት ሁለተኛውን የኢትዮጵያ የስራ አውደ ርዕይ ማዘጋጀቱንና ና እስከዛሬም ወደ ስድስት ሺህ የሚደርሱ ተማሪዎችን ለስራ ቅጥር ማብቃቱን መግለጹን ነበር ያሰማ ናችው። ለተመራቂ ተማሪዎች ለስራ ብቁና ዝግጁ የሚያደርጋቸውን ልዩ ስልጠና እንደሚሰጥም የደረጃ ዳካም ፕሮግራም ዲሬክተር ወይዘሪት ሲሃም አየለ ይናገራሉ። በተጨማሪም ኢትዮጵያ ውስጥ ስላለው የስራ አጥነት ችግር የሚናገሩት አላቸው ሶስቱን የሚያነጋግረው ድርጅት ደስታ ካለፉት ሳምንት የቀጠለውን ዝግጅቱን እንደሚከተለው አሰናድቶታል። ብሌን ደስታ ከቅድስት ማርያም ዩኒቨርሲቲ በአካውንቲንግ እና ፋይናንስ ተመራቂ ተማሪ ናት። ከመንግስትና ከግል ዩኒቨርሲቲዎች በየአመቱ ተመርቀው ይወጣሉ ከሚባሉት 300000 ኢትዮጵያውያን ተማሪዎች መካከል አንዷ ናት። ስራ ማግኘት እጅግ በጣም ከባድ በመሆኑ እሷም እንደ ሌሎቹ ስራ እያፈላለገች መሆኑን ትናገራለች። በጣም ብዙ ሰው ነው ያለው። በኔ ሲዛሁን በጣም ብታመራጭ ያለሁ ነገር ግን ብዙ ስራ የለም። ስራዎች ለማግኘት ይከብዳል። ከቢለጠፍም አንዳንድ ጊዜ ሰው በሰው ይገባል። ከዛ ያመንጨናል። ያ እድል ብሌን በእጇ የጨበጠችው ነገር ገና ባይኖርም ብዙም ተስፋ አልቆረጠችም። ለብቻዋ መሞከር ያቃታትን ከደረጃ ዳትካም በኩል ባገኘችው እገዛ እየሞከረች መሆኑን ትናገራለች። እና ግን ደረጃ ላይ እነሱ ያመጣሉ ኢንተርቪውን ደረገው አሁን ቅርብ ጊዜ ራሱ ተደውሎልኝ ከዳሽን ባንክ ኢንተርቪው አድርገውኝ ነበር እና ያንን እድል እራሱ በማግኘት በጣም ደስ ይለኝ ነበር። ለምን እዚህን ቢኖሪያ ቢወጣም ማስታወቂያ የማግኘት እድላችን በጣም ዝቅ ያለ ነው በሚ ማለት ነው። ምናሴ ሙላው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አምስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ ሲሆን በቅርቡ ይመረቃል። እሱም እንደ ብሌን ለስራ ስምሪት የሚያበቃውን ልዩ ስልጠና የወሰደ መሆኑን ይናገራል። ምናሴ ሙላው እባላለሁ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አምስተኛ ዓመት ኤሌክትሪካል ኢንጂነሪንግ ተማሪ ነኝ። ከአንድ ወር በኋላ ግራጅዌት አድርጋለው። ክረምት ላይ ደግሞ በደረጃ አክስሬተር ፕሮግራም ላይ ትሬኒ ነበርኩኝ። ትሬን አድርጌ እዛ ላይ ስምንት ሞዴሎችን ሶፍት ስኪል ትሬኒንጎችን ወስጄ ግራጁዌት አድርጌያለሁ። አሁን ደግሞ ወደ ስራው አለም ለመቀላቀል የአንድ ወር ጊዜ እየጠበቅኩኝ ይገኛለው ማለት ነው። ትምህርት ለመጨረስ እሱም ሆኑ ብሌን ደስታ በስራ ገበያ ተወዳዳሪ የሚያደርጋቸውን የተለየ ስልጠና ፕሮግራም ማግኘታቸውን እንደሚከተለው ያስረዳል። ያለችውን የስራ ገበያ ለመሻማት የዚህ አይነቱ ስልጠናዎች ጉድለት ተጨማሪ ችግር መሆናቸውንም ምን አሴ ይገልጻል። ደረጃ አክስሬተር ፕሮግራም ማለት በደረጃ አካዳሚ የሚባል አንድ ድርጅት አለ። በዛ ድርጅት ስር በማስተር ካርድ ፋንዴሽን ስፖንሰርሽፕነት እና በጆብ ክሬሽን ኮሚሽን ወይም ደግሞ የስራ ፈጠራ ኮሚሽን ሀገራችን ውስጥ ባለ በመንግስት ባለ ድርጅት በሱ ሰርነት የሚሰራ ድርጅት ነው። ድርጅቱ ምንድነው የሚያደርገው? የሶፍት ስኪል ትሬኒንጎችን ወይም ደግሞ ስልጠናዎችን ነው የሚሰጠው። እነዚህ ስልጠናዎች ተማሪዎች ከተመረቁ በኋላ ልክ እንደኔ አዲስ ከዩኒቨርሲቲ የሚመረቁ ተማሪዎች ከተመረቁ በኋላ የስራው ገበያ ላይ ስራ ለማግኘት በጣም አስቸጋሪ ነው፣ አሁን ባለንበት ሁኔታ። ይሄ ደግሞ የሚሆንበት ምክንያት ስልጠናዎች ስለሚያስፈልጉ ወይም ደግሞ ኖርማል ያሉት ቴክኒካል የሚባሉ ትምህርቶች በተጨማሪ ሶፍት ስኪል የሚባሉ ትሬኒንጎች በዚህ አይነት እውቀቶች ስለሌሉ ነው። በምን አይነት መንገድ ከአሰሪዎች ጋር መገናኘት እንችላለን? በምን አይነት መንገድ ስራዎች መፈለግ እንችላለን? በምን አይነት መንገድ ራሳችንን መግለጽና ራሳችንን ማውጣት እንችላለን? እንዴት ነው ፕላን እቅዶችን የምናወጣው? የስራ ጸባይን እንዴት ነው የምንረዳው? የሚሉ ነገሮችን በደንብ ግንዛቤው ባለመኖሩ ምክንያት ስራ ማግኘት ደግሞ የበለጠ አስቸጋሪ አድርገውታል። እነዚህ ነገሮችና እነዚህ ነገሮች ላይ ፎከስ የሚያደርግ ወይም ትኩረትን የሚሰጥ ስልጠናዎችን የሚሰጥ ነው ደረጃ አካዳሚው ማለት ነው። እኔ በዛ ውስጥ ያለፍኩኝ እና ተጠቃሚ የሆንኩኝ ተማሪ ነኝ። የስራ ፈላጊ ተመራቂ ተማሪዎች ጣጣ ግን በዚህ አያበቃም። በከፍተኛ ትምህርት ተቋማት ካጠናቀቋቸው ትምህርቶች በተጨማሪ ለስራ ዝግጁ የሚያደርጓቸውን ልዩ ስልጠናዎችንም ቢወስዱም የስራ ልምድ የሚጠይቁ ቀጣሪ ድርጅቶች ብዙ ናቸው። እንደ ደረጃ ዳትካም ገለጻ በተለይም 50 ከመቶ ቀጣሪ የሆኑት የመንግስት ድርጅቶች ብዙ ጊዜ ለክፍት ስራዎች በሚያወጡት ማስታወቂያ የተወሰኑ አመታትን የስራ ልምድ ይጠይቃሉ። አዳዲስ ተመራቂ ተማሪዎች ግን ያንን ማሟላት የሚችሉበት ሁኔታ አይኖርም። ይህን ሁኔታ ከመንግስት የስራ ፈጠራ ኮሚሽን ጋር በመነጋገር አሰራሩን እየተቀየረ መሆኑን ወይዘሪት ሲያማየለ ይናገራሉ። የመንግስት ተቋማት በእርግጥ መንግስት የወጣት ስራ ማጣት በጣም የሚያሳስበው አጀንዳ ነው። በአሁኑ ሰዓት ግን የመንግስት አሰራር ላይ ደግሞ ዜሮ ልምድ ያላቸውን ወጣቶች መቅጠር አልተለመደም ወይም ደግሞ ሕጋዊ የሲቪል ሰርቪስ ላይ የተጻፈ ስላልነበረ በጣም ከባድ ነበረ። ያው ወጣትን መቅጠር አለብን እንናለን ግን ደግሞ ሕጋችንና ወይም ፖሊሲያችን ደግሞ ድጋሚ ያፋርስብናል እና እሱንም ቻሌንጅ ያደረግንበት አካሄዶች አሉ ከትምህርት ሚኒስቴር ጋር ፓርትነር አድርገን ለወጣቱ እድል መስጠት እንዳለበት አሰራር ባይፈቅድም በሶስት ወር ኢንተርንሺፕ ገብተው ማገልገል እንዲችሉ፣ ከዛም እሱ እንደ ልምድ ተቆጥሮ የተለያዩ ድርጅት መስሪያ ቤቶች በራሳቸው አሰራር እነዚህን ተማሪዎች የመጣን ልማድ ከሁለት ሺህ አስራ ስምንት የፈረንጆች አቆጣጠር ጀምሮ እየተለመደ ያለ አሰራር ሆኗል። የስራ እድል ፈጠና ኮሚሽን እንደተቋቋመ ይሄኛው አንድ ትልቅ ቻሌንጂንግ ፓርት እንደሆነ ትልቅ ተግዳሮት እንደሆነ በትኩረት ንወያይበት የቆየ አጀንዳ ነበረ። ምክንያቱም ሀምሳ ፐርሰንቱን የሚሆኑ ስራዎች የሚወጡት ቀጣሪው የመንግስት ተቋማት የሆኑ ድርጅቶች ናቸው እና ይህንንም በመወያየት በአሁኑ ሰዓት የስራ ዕድል ፈጠራ ኮሚሽን በጣም ትልቁ ስራ እያገዘን ይገኛል። እነዚህን አሰራሮች እንዴት ወደ መሬት መውረድ እንዲችሉባት የሚችሉበትን አሰራር እየተደረገ እነዚህ ተማሪዎች የተለያየ የስራ እድል እያገኙ ነው ያሉት። እንደውም አሁን ያው ኮቪድ ከመጣ ጀምሮ ይህ ስራ እንዳይቆም ተማሪዎች ጋር እየቤታቸው ነበሩ ያሉት፣ ትምህርት አቁሞ ነበረ ብዙ ተስፋ የሚያስቆርጥ የሆነበት ስለነበረ፣ በማስተር ካርድ ፋውንዴሽን ካገኘነው የገንዘብ ድጋፍ ለአምስት ዓመት እየረዱን ይገኛሉ። ይህ ስራችን ብዙውን ተማሪ እንዲደርስ እንዲሁም የኛም ሪሶርስ ወይም ካፓሲቲ እንዲጨምር ብዙ እየረዱን ይገኛሉ። ሁሉንም አሰራራቸውን አሁን ወደ ቨርቹዋል ቀይረን ወይም የመጀመሪያውን ኢትዮጵያ ውስጥ ምናባዊ የሆነ የስራ አውደሬ አዘጋጅተን በአሁኑ እንደውም አሁን ዲሴምበር ላይ ነው ያበቃ ነው። ከሀያ ሺህ በላይ የሚሆኑ ተመራቂ ተማሪዎች በዚህ ተሳትፈው የተለያዩ የስራ አፖርቹኒቲዎችን እያገኙበት ያለ ወቅትን ያለ እና አድማጮቻችን ከደረጃ ዳትካም ፕሮግራም ዲሬክተር ወይዘሪት ሲሃም አየለ ጋር የነበረን ቆይታ በዚህ አላበቃም። ሙሉን ዝግጅት በድረገጽና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። መልካም ቀን። ነገ ረቡዕ ከምሽት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የተገኘው ስርጭት ይቀጥላል። በኛ በኩል ሰላም፣ ደህና ደሩ።